የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት የተከበረውን የዓለም የፕሬስ ነጻነት ቀን አስመልክቶ ሦስት ጋዜጠኞችን ባለፈው ዓርብ በቢሯቸው ተቀብለው አነጋግረዋል። ፕሬዚደንቱ ከኢትዮጵያዊት ከቪየትናማዊና ከሩሲያዊ ጋዜጠኞች ጋር ያደረጉት ውይይት በመገናኛ ብዙሃን ሚናና የጋዜጠኞች ይዞታ ዙሪያ ያተኮረ ነበር። ኢትዮጵያዊቱ ጋዜጠኛ ስመኝሽ የቆየናት ሄኖክ ሰማእግዚአብሔር ዝርዝሩን ይዟል። በሀገራቸው መንግስታትና የስልጣን ማዕከላትን ተጠያቂነት ለማሻሻል ከሰሩት ጋዜጠኞች መካከል የቪኦኤዋ ዘጋቢ ፋቲማ ትሊሶቫ፣ ኢትዮጵያዊቷ ስመኝሽ የቆየ እንደዚሁም የቪየትናሙ ዲዩካይ ከሚስተር ኦባማ ጋር ተወያይተዋል። ፕሬዚዳንት ኦባማ አርብ ዕለት ከጋዜጠኞቹ ጋር በተገናኙበት ወቅት እንዲህ ብለዋል። ጋዜጠኞች ስለ ሀገራችን ሁኔታ እውነቱን እንድናውቅ ለእኛ ለዜጎች ስለ ኑሯችንና መንግስቶቻችን መረጃ ያደርሱናል። ማህበረሰባችን በዚህ መረጃ የተሻለ ይሆናል፣ ያበረታናል። ድምፅ ለሌላቸው ድምፅ የፍትህ እጦትና ሌሎች ግልጽ ያልሆኑ አሰራሮችን በማጋለጥ መሪዎቻችን እንደኔ ያሉትን ሁሉ ተጠያቂ እንድንሆን ይሰራሉ። የመገናኛ ብዙሃን ለማህበረሰብ እድገት ያላቸውን አስተዋጽኦ፣ ጋዜጠኞችና መረጃ አሰባሳቢዎች ያላቸውን ሚና አስመልክቶ ሚስተር ኦባማ በዝርዝር ገልጸዋል። ፕሬዚዳንቱን በአካል ካገኙት መካከል ኢትዮጵያዊቷ ስመኝሽ የቆየ በመስመር ላይ ይዘናታል። እንደምን አመሸሽ ስመኝሽ። እንግዲህ ከጥቂት ወራት በፊት ኢትዮጵያ ውስጥ በመገናኛ ብዙሃን ነጻነት ዙሪያ የጋዜጠኞች መብትና ይዞታን አስመልክቶ ባደረግሽው እንቅስቃሴ ወከባ እንደደረሰብሽ ነው ፕሬዚዳንት ባራክ ኦባማ የገለጹት በወቅቱ። ከወራት በኋላ አሁን በዋይት ሀውስ ከፕሬዚዳንት ባራክ ኦባማ ጋር ለመወያየት በቃሽ። በቅድሚያ እንኳን ደስ ያለሽ። አመሰግናለሁ። ግን ትልቅ ኃላፊነት ነው ደግሞ የኢትዮጵያን ጉዳይ ለማስረዳት በተለይ መገናኛ ብዙሀን ነጻነትን የጋዜጠኞች ይዞታን ለማስረዳት መጋበዝ በምን ጉዳይ ላይ የተወያያችሁት? ከፕሬዚዳንት ባራክ ኦባማ ጋር ለውይይቱ የተጋበዝንበት ዋነኛው ምክንያት የዓለም የፕሬስ ፍሪደም ዴይን ቀን በማስመልከት ነበር። እና ዋናው የመወያያት ርዕሳችን የነበረው በየአገር ውስጥ ያለው የሚዲያ ሲስም እንደሚመስል፣ በጋዜጠኞች ላይ የሚደርሰው ሪስፔክቱ ምን ይመስል እንደነበረ ከየራሳችን ኤክስፔሪያንስ ተነሰን እንድናስረዳቸው እና በዛ ዙሪያ ላይ የተወያየ ነው የነበረው። ስመኝሽ እንግዲህ በኢትዮጵያ ጋዜጠኞችና የመገናኛ ብዙሃን ነጻነት ላይ የተደቀኑ ፈተናዎችን አስመልክቶ ከፕሬዚዳንቱ ጋር እንደተነጋገራችው ነው። እሳቸውም አንችም የገለጽሽው የመገናኛ ብዙሃን ነጻነትና ጋዜጠኞችን የሚያፍኑ አሰራሮች ኢትዮጵያ ውስጥ የትኞቹ ናቸው? ምንድናቸው ፈተናዎች ውስጥ እንግዲህ ኢትዮጵያ ውስጥ ሚዲያው በብዙ አቅጣጫ በተለያየ መልኩ ፈተና የበዛበት ሙያ ነው። ከዛ በበለቀ ደግሞ ከመንግስት የሚደርስበት ጫና በጣም ከፍተኛ ነው። በተለይ በአሁኑ ሰዓት ጋዜጠኝነት በጣም የሚያስፈራና በጣም ለመስራት የሚያስቸግር ሙያ ሆኗል። ይሄ ደግሞ ፖለቲካዊ እንትኑ በተጨማሪ የሚወጡት ህጎች ራሳቸው የማያሰሩና ጭራሽ ለባለሙያዎቹ አደገኛ ሁኔታን የሚፈጥሩበት ሁኔታ ነው ያለው። እንግዲህ አብረዋሽ ከፕሬዚዳንት ባራክ ኦባማ ጋር የተወያዩ ሌሎች ሁለት ጋዜጠኞች አሉ። እነማን ማን ናቸው? እስኪ አስተዋውቂ። አንደኛዋ ከራስያ የመጣችው ጋዜጠኛ ነች። ቅድም እንደጠቀስከው በቪኦኤ የምትሰራ ናት። ፋቲማ ትሎሶራ ትባላለች። እሺ። አዎ። ሁለተኛው ደግሞ ከቪየትናም የመጣ ነው። ዲዩካይ። አዎ። ኦንላይን ሚዲያ ላይ በመጻፍ ነው በደንብ የሚታወቀው እና በሳምታት ያሳለፈ ብሎገር ነው። እንግዲህ ከፕሬዚዳንቱ ጋር በስፋት ነው የተወያየ። ሺው ፕሬዚዳንት ባራክ ኦባማ ስለ እያንዳንዳችሁም የተናገሩት አለ። እስኪ ስለ አንቺ ያሉትን እናድምጥ። the outrage of child bribes uh, after her advocacy for a free press, she was harassed እንግዲህ ፕሬዚዳንቱ ሊሊ መንገሻ ብለው ነው ያስተዋወቁሽ። በእርግጥ በዚህም የምትታወቂበት ስምሽ ነው ስመኝሽ የቆየ በኢትዮጵያ እንግዲህ የጋዜጠኝነት ስራሽን እንደዚሁም የመገናኛ ብዙሃን ነጻነት ላይ ላደረግሽው ተሳትፎ ነው ፕሬዚዳንቱ እሱን አስመልክቶ ሲናገሩ የሰማ ነው። በኢትዮጵያ የመገናኛ ብዙሃን ነጻነት ዙሪያ ያለሽ ተሳትፎ ምን ይመስል ነበር? አሁን ያለው ሁኔታስ? እንዴት ነው ብዙዎቻችሁ ከሀገራችሁ እንደወጣችሁና በዚህ በዩናይትድ ስቴትስ መኖር እንደጀመራችሁ ሲገልጹ ነበር ፕሬዚዳንቱ እኔ በኢትዮጵያ ውስጥ እንግዲህ ወደ አስር አመት አካባቢ ነው ሚዲያ ላይ ሰራሁት በበጁን ጊዜ በጋዜጣ ላይ ነው በስ ነበረው በተለይ በእንግሊዝኛ ጋዜጦች ላይ ነበረ ነበረው ሰብሳራን ኢንፎርመር የሚባል ጋዜጣ ላይ ወደ አምስት አመት በላይ ሰርቻለሁ ከዛ በኋላ ለትንሽ ጊዜ ከሀገር ወጥቼ ነበር ለኤክስቼንጅ ፕሮግራም ከተመለስኩ በኋላ ደግሞ ፍሪላንሰር ሆኜ ከተለያዩ የውጭ ሚዲያዎች ጋራ በተራ እንግዲህ ከፕሬዚዳንት ባራክ ኦባማ ጋር ሶስታችሁም በግል ተወያይታችኋል። በተለይ የአገራችሁንና የአጉራችሁን የመገናኛ ብዙሀን ነጻነት የጋዜጠኞች ይዞታን አስመልክቶ በዚህ ውይይታችሁ ወቅት እንግዲህ በተለይ ኢትዮጵያን እንኳ ብንመለከት አንቺ የመጣሽበትን ለዩናይትድ ስቴትስ አጋር የሆነች አገር ነች። በእርግጥ በሰብአዊ መብት ይዞታዋ የዩናይትድ ስቴትስ መንግስት በሚያወጣቸው ዘገባዎች በሂስ የሚጠርባት ቢሆንም ከዚህ በፊት ደግሞ የተለያዩ የኦባማ አስተዳደር ባለስልጣናትም እንደዚሁ በኢትዮጵያ ያለውን የዴሞክራሲ እመርታ እንደዚሁም ደግሞ ወደ ኋላ መንሸራተትን በየጊዜው ሲወያዩበት የቆየ ጉዳይ ነው። ፕሬዚዳንቱ ምን አሉሽ? እንደው በዚህ አስመልክቶ ባደረጋችሁት ውይይት ላይ እንዳልከው ፕሬዚዳንቱ በውይይታችን ወቅት ይህንን ጠቅሰው አንስተውታል። ከሁላችንም ሀገሮች ጋር ከራሽያም ከቬትናምም፣ ከኔ ከመጣንባቸው ሀገሮች መንግስታት ጋራ በተለያየ ደረጃ ግንኙነት አላቸው። የውጭ ጉዳይ ፖሊሲዎቻቸውንም በዛ ደረጃ ያራምዳሉ። ግን በዛ እኩል በተያያዘ ደረጃ ደግሞ የሰብአዊ መብትና ሚዲያ ነጻነትን አስመልክቶ የሚደረጉት መንግስታቸው እንደሚያሳስባቸው መግለጽ እንዳለባቸው እነዚህ ጥሰቶች መቆም እንዳለባቸው የአሜሪካ መንግስት ድምፁን ማሰማት እንዳለበትና ከእነዚህ ጥሩ በተለይ ጥሩ ግንኙነት ካላቸው ሀገሮች እንደ ኢትዮጵያ ካሉት ሀገሮች ጋራ ያላቸውን ጥሩ ግንኙነት ተጠቅመው እነዚህን ጫናዎችም ማስቀረት እና እንዲቀረፍ ማድረግ የሚችሉባቸውን መንገዶች መፍጠር እንደሚገባቸው ይካነሷቸው ሀሳቦች መካከል ባለፈው አርብ ዕለት ከፕሬዚዳንት ባራክ ኦባማ ጋር ከተወያዩ ሶስት ጋዜጠኞች መካከል ኢትዮጵያዊቷ ስመኝሽ የቆየነች አስተያየቷን የሰጠችን በጣም አመሰግናለሁኝ ስመኝሽ እኔም